ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር አዝመራው ታየልኝ አማረ በአድላይድ ዩኒቨርሲቲ ጄኔቲክ ኢፒዲሚዮሎጂ ተመራማሪ በ ቅርቡ የአውስትራሊያ መንግስት ብሔራዊ ጤናና ሕክምና ምርምር ምክር ቤት እርሶን ጨምሮ ወደ ሁለት ሚሊዮን ዶላርስ የሚደርስ የምርምር ድጎማ አድርጓል። ሌላ ታካይ ሁለት ኢትዮጵያውያን አካቶ ከዚያም ውስጥ በነውሰከፍ የእርሶ ድርሻ ለምርምሩ 6574 ዶላርስ ነው። የዚህ የምርምር ድጎማ አሰጣጥ አውስትራሊያ ውስጥ አወቃቀሩ ምን ይመስላል? አንድ ተመራማሪ የዚህ አይነት ድጎማዎችን ለማግኘት ምን ነገሮችን ሳይሞላ ነው ይህን ማግኘት የሚችለው? አቶ ካሳሁን፣ በቅድሚያ ኤስቢኤስ ሬዲዮ እና ባልደረቦች እንደዚህ አይነት ለሀገር የሚጠቅም ሀሳቦች እንድናጋራ መድረኩን ስለመመቻችልን በእውነቱ በጣም አመስገን እፈልጋለሁ። በዚህ አመት ከአውስትራሊያ መንግስት ከኤንችኤምአርሲ የሚባል የግራንት ካቴጎሪ ሶም እንዳሉት ወደ ስድስት መቶ አምሳ አንድ ሺህ አካባቢ ለአምስት አመት የሚሆን የሪሰርች እገዛ ተደርጎልናል። ጓደኞችንም ጨምሮ በጣም ኮምፒቴቲቭ የሆነ የግራንት አሰጣጥ ስርዓት ነው ያላቸው። ስለ መንግስት አጠቃላይ በየአመቱ ከሚኖረው የአገሪቱ የአመታዊ ገቢ ውስጥ ወደ አንድ ነጥብ ስድስት እስከ ሁለት ነጥብ ሦስት ፐርሰንት የሚሆነውን ለጥናትና ምርምር ይመድባል። ይህ ምደባ በፌዴራል መንግስቱ በኩል የሚሰጥ ነው። ቀጥታ ወደ ሦስት ነጥብ ሦስት ቢሊየን የሚሆነውን በሁለት በአዋጅ በተቋቋሙ ድርጅቶች በኩል ነው የሚሰጠው። አንደኛው ድርጅት የአውስትራሊያን ሪሰርች ካውንስል ይባላል። በየአመቱ ወደ ስምንት መቶ ስልሳ ሚሊዮን ዶላር ይመደብለታል። ሌላኛው ድርጅት ናሽናል ሄልዝ ኤን ሜዲካል ሪሰርች ካውንስል የሚባለው ነው። ለእነሱም ወደ ስምንት መቶ ሰማኒያ ሚሊዮን ዶላር ይመደብላቸዋል። የአርሲ በአብዛኛው ጤናና ጤናን ያልሆኑ ነን ሜዲካል የሆኑ ስራዎችን በተለይም ደግሞ ቤዚክ ሪሰርች የሚባለውን ካቴጎሪ የሚያግዝ ነው። ኢንጂነሪንግ፣ ባዮሎጂ፣ ኬሚስትሪ፣ ሶሻል ሳይንስ እና ሌሎችን ኤን ኤች ኤም አር ሲ ግን ሕክምናና ጤና ሳይንስ በተለይም ደግሞ ሕክምናውን ዘርፍ ለማገዝ የሚደረጉ ስራዎችን ለመደገፍ የሚሰጥ ፈንድ ነው። እንግዲህ ከፌዴራል መንግስቱ በተጨማሪ አውስትራሊያ በክልል ደረጃ ስቴት በሚሏቸው ደረጃ የግል ዘርፉ ጥናትና ምርምር ተቋማት፣ በተለይም ዩኒቨርሲቲዎች፣ መንግስታዊ ያልሆኑ ድርጅቶች፣ ለጋሽ ግለሰቦች፣ ባለሀብቶችን ጨምሮና የሙያ ማህበራትም ጥናትና ምርምር ከፍተኛ ገዛ ያደርጋሉ ይህም በአጠቃላይ ወደ አርባ ቢሊየን የሚሆን ዶላር በየአመቱ ለጥናትና ምርምር የምታውል አገር ነች እንግዲህ ይህንን ድንገት ኢትዮጵያ ለሚገኙ አፍሪካም ላሉ ወገኖቻችን ከጠቀመ በእኛ ሀገር አኳያ ይህን ስንመለከተው ለምሳሌ ኢትዮጵያ በሁለት ሺህ አስራ አራት ዓመተ ምህረት የተበጀተው በጀት ወደ አምስት መቶ ስልሳ ሁለት ቢሊየን ብር ነው። ከዚህ ውስጥ ወደ አስራ ሶስት ቢሊየን የሚሆነው ገንዘብ በአውስትራሊያ ስንመለከተው ወደ አስራ ሶስት ቢሊየን የሚሆነው ለጥናትና ምርምር መዋል ይገባዋል እና ይህ ይውላል አይውልም፣ እንግዲህ ሌላ ጥያቄ ነው ማለት ነው። ጥናትና ምርምር በእውነቱ አስተዋጽኦ በጣም ከፍተኛ ነው። የትምህርት ጥራትን ለመጠበቅ የትውልድ ጥራትን ለመጠበቅ፣ ስራ ፈጠራን ለማበረታታት እንዲሁም ደግሞ የስራ ፈጠራዎችንም ለመጨመር እንዲሁም በመረጃ የተደገፈ አገራዊ ልማት ለማምጣት ጥናትና ምርምሮች በጣም ከፍተኛ አስተዋጽኦ አላቸው። ኢትዮጵያ ውስጥ አይ ቲንክ ባደጉት ሀገራት፣ በተለይም በአውስትራሊያ አውሮፓ፣ እንዲሁም ደግሞ በአሜሪካ የምንመለከተው አይነት ስትራክቸር ብዙም የለም። በአዋጅ ተቋቁመው እንደ ኤንችማርሲና ኤአርሲ ሊያግዙ የሚችሉ ፈንዲንግ ኤጀንሲዎች የሉም። አሁን ባለው ሁኔታ እኔ እንደምረዳው በተወሰነ ደረጃ ሳበርኩኝ የሳይንስና ቴክኖሎጂ ሚኒስቴር እንዲሁም ዩኒቨርሲቲዎች በተወሰነ ደረጃ የጥናትና ምርምር ተቋማትን ይደግፏቸዋል። ነገር ግን እኔ በቂ ነው ብዬ አላምንም። እንዲሁም ደግሞ ስትራክቸርድ መሆን አለበት። ግል ጥናታችን ሰሞኑን ወዳገኘነው ድጋፍ እስራኤል መንግስት በሚባለው ካቴጎሪ ውስጥ ሁለት አይነት ፈንዲንግ ስትራክቸሮች አሉት። አንደኛው ኢመርጂንግ ሊደርሽፕ የሚላቸው ገና ፒኤችዲያቸውን ከጨረሱ ከአምስት ዓመት በታች ያሉ ገና ወጣት ተመራማሪዎችን የሚደግፍበት አካሄድ ነው። ይህም መጀመሪያ ላይ እንዳልነው ለአምስት ዓመት ወደ ስድስት መቶ ሃምሳ አንድ እሺ ዶላር አካባቢ ይሰጣል። ሌላኛው ግን ሊደርስ ወይም ደግሞ መሪዎች የሚላቸው ብዙ ልምድ ያላቸው ለረጅም ጊዜ በጥናትና ምርምር የቆዩ ሳይንቲስቶችን የሚደግፍበት መንገድ ነው። በሶስት ካቴጎሪ ነው የሚከፍላቸው። እያንዳንዱ ግለሰብ ወደ አራት ሚሊየን አካባቢ ዶላር ለአምስት ዓመት ይሰጣቸዋል ማለት ነው። እና እንግዲህ ይሄ ኤንኤች ማርሲ ግራንት በአጠቃላይ በአመት ከሚሰጠው ሶስት መቶ ስልሳ ሚሊየን ስረ ዶላር ውስጥ ነው ማለት ነው የሚመጣው በጣም ኮምፒቲቲቭ ነው። በአመት ከአንድ ሺህ አካባቢ አፕሊካንት አለው። ከዛ ውስጥ ወደ ሁለት መቶ አካባቢውን ይሰጣል። ሰክሰስሬቱም ሬቱም ከአስር እስከ አስራ ሁለት ፐርሰንት የሚደርስ ነው ማለት ነው። አመሰግናለሁ። እርስዎ የጥናት ዘርፍ ለዚህ ለሚቀጥለው አምስት አመት በተመደበሎት ድጎማ ምርምሮ የሚያተኩረው በምን ዘርፍ ነው? ቶካስ አሁን የእኔ ጥናት የሚያተኩረው ዘረመል ምርመራ ላይ ነው በተለይም ደግሞ በእንግሊዝኛው ፋርማኮጂኖሚክ ቴስቲንግ በሚባል ካቴጎሪ ውስጥ የሚመደብ ነው። ይህም ጥናት አላማው ምንድን ነው? ሰዎች በዘረመላቸው ምክንያት ወይም በዲኤንኤያቸው ምክንያት ለመድኃኒት ያላቸው ሪያክሽን ይለያያል፣ ያው ከአሁን በፊት በነበሩት መረጃዎች ማለት ነው። ስለዚህ ለምሳሌ ፈዋሽነታቸው የመድኃኒቶች ፈዋሽነት የጎንዮሽ ጉዳት እንዲሁም ደግሞ መድኃኒቶች የሚሰጡበት አማውንት ዶዜጅ በዚህ ዘረመል አማካኝነት ልዩነቶች እንዳሉ ይታወቃል። ስለዚህ የእኔ ጥናት በሚቀጥሉት አምስት አመታት እነዚህን ሰዎች መለየት የሚችል ጄኔቲክ ቴስቲንግ ቱል ወይም ቴክኖሎጂ ማዘጋጀት እና እንዲሁም ደግሞ ያ ጄኔቲክ ቴስቲንግ ቱል ለበሽተኞች የሚኖረውን ጠቀሜታ መተንተን መስተካከል ያለበት ነገር ካለም ማስተካከል ይሆናል ማለት ነው ይህንንም የጀነቲክ ቴስቲንግ ቱል ለማዘጋጀት ከተለያዩ ቦታዎች መረጃዎችን እጠቀማለሁ የጥናት አጋሮች አሉኝ እነዚህ ጥናት አጋሮች በተለይ የሚገኙት በአሜሪካ በአውሮፓ አውስትራሊያ እንዲሁም ኤዥያን ጨምሮ አፍሪካ ብዙም ቴክኖሎጂ ያን ያህል አድቫንስድ ስላልሆነ ገና ጥሩ ነው አጀማመሩ፣ ግን ብዙ አድቫንስድ ስላልሆነ እዛ አካባቢ ዴታዎችን የማገኝ ስላልመሰለኝ ለጊዜው ወደ አፍሪካ ያለውን ነገር ተወሰነ ቀንሸዋለሁ። እነዚህም መረጃዎች በመጠቀም ከዘረመል ወይም ከዲኤንኤ እና እንዲሁም ደግሞ ከክሊኒካል ዴታ መረጃዎችን በመሰብሰብ ይህንን ቱል ዲቨሎፕ አድርጋለሁ ማለት ነው። ይህንን ቱል ዲቨሎፕ ካደረግኩ በኋላ የሚቀጥለው ስቴፕ ምንድነው ቱሉ ለክሊኒካል አፕሊኬሽን ጠቃሚ ነው አይደለም የሚለውን መሞከር። ጠቃሚ ሆኖ ከተገኘ ዲጂታላይዜ ማድረግ። ዲጂታላይዜ ማድረግ ማለት ይህንን ቴክኖሎጂ በተለያዩ አፖች ለምሳሌ፣ በሞባይል አፕ ወይም በሌላ መልኩ እንዲዘጋጅ ማድረግ እና ለሐኪሞች እና የሕክምና አገልግሎት ለሚሰጡ ባለሙያዎች ሊጠቀሙበት እንዲችሉ ማቅረብ። በእኔ በኩል ደግሞ ፓተንቶች ካሉት ፓተንቶችን ከማውጣት የሚያደርስ ግኝት ይኖራል ብዬ ጠብቃለሁ ማለት ነው። እዚህ አይነቱ የተለያዩ የምርምር ውጤቶች ሁልጊዜም ምርምሮ የሚካሄድበት አገር ብቻ ተወስኖ አይቀርም። የጥናት አጋሮቹ በተለያዩ ክፍለ ዓለማት የሚኖሩ ናቸው። ከምርምሩ ውጤት ለስኬት ከበቃ ከዛ በኋላስ በተለይ ለታዳጊ አገሮች ምን አይነት ጠቀሜታ ይኖረዋል? በዋጋ በቀላሉ ሊጠ ሊጠቀሙበት የሚችሉ ይሆናል? ከዛስ፣ ካልሆነ በተለይ እውቀትን ከማጋራት ወይም ከማሸጋገር አኳያስ እንደ ኢትዮጵያ ላሉ አገራት ጠቀሜታው ምን ይሆናል? የእርሶ የምርምር ሂደት ስራ፣ አቶ ካሳሁን። የኔ የምርምር ጥናት በተለይ ላደጉት ሀገሮች በምን መልኩ ሊጠቅም ይችላል የሚለውን ስንመለከት በሁለት ልንመለከተው እንችላለን። አንደኛው የእውቀት ሽግግርን ነው። የእውቀት ሽግግርን በተመለከተ በተለይም ደግሞ የወደፊቱን ተመራማሪዎች ወጣቶች በማስተማርና በማሰልጠን ከፍተኛ አስተዋጽኦ ይኖረዋል ብዬ አስባለሁ። ለምሳሌ አሁን የምናስበው የፒኤችዲ ተማሪዎችን እዚህ ድረስ አውስትራሊያ ድረስ አሁን ለጊዜው ኮቪድ ትንሽ ስላስቸገረ ነው። ከኮቪድ ፖስት ኮቪድ በኋላ ግን ኢትዮጵያውያን ወይም ደግሞ አፍሪካውያን እዚህ ድረስ መጥተው በፒኤችዲ ደረጃና እንዲሁም አጫጭር ስልጠናዎችን በመውሰድ እዚህ ያለውን ቴክኖሎጂ ያለንን ተሞክሮ እንዲማሩ የምናደርግበት እድል አለ። አንደኛ ሌላው አካዳሚክ ቱሮችን እናደርጋለን። በየአመቱ ወደ ኢትዮጵያ እንሄዳለን። ስለዚህ በምንሄድበት ጊዜ የተለያዩ ዩኒቨርሲቲዎች ጋር በመንቀሳቀስ ሌክቸሮችን የመስጠት ያለንን ተሞክሮ የማካፈል ስራዎች ይሰራለን። ከዚህም በተጨማሪ የተለያዩ የሚኒስተር መስሪያ ቤቶችን በተለይ ጤና ጥበቃ፣ ሳይንስና ቴክኖሎጂ ሚኒስተር እና ከፍተኛ ትምህርት ሚኒስተር አካባቢ የማማከር አገልግሎት በመስጠት ያለን እውቀት ወይም እዚህ ሀገር የተማርነው እውቀት ወደ ሀገራችን እንዲተላለፍ የምናደርግበት አማራጭ አለ ማለት ነው። እንግዲህ ቴክኖሎጂውን በመጠቀም አኳያ አንዱ ቻሌንጅ ምንድን ነው? አፍሪካ ላይ የአውሮፓውያን ዲሴንት ያላቸው ጄኔቲክ ኢንፎርሜሽን ለአፍሪካውያን ቀጥታ አፕላይ ለማድረግ ትንሽ ቻሌንጂንግ ነው፣ የተወሰነ ልዩነት ስላለ። ስለዚህ መረጃው እዛው መሰብሰብ ሲችል እና እዛው የተሰበሰበው መረጃ ደግሞ ባለን ልምድ አናላይዝ አድርገን አዲስ ቴክኖሎጂዎችን መፍጠር ስንችል፣ አንደኛ ያ ቴክኖሎጂ እዛው ለሚኖረው ማህበረሰብ የራሱ ቴክኖሎጂ ይሆናል። ሁለተኛ ደግሞ የእውቀት ሽግግሩን ጥሩ እና የተሰላጠ ያደርገዋል ማለት ነው እና በዚህ መልክ እኔ ጥናት ውስጥ የሚኖሩትን ውጤቶች ለአፍሪካ እንዲሁም ደግሞ ለሚቀጥለው ጄኔሬሽን የምናስተላልፍበት መንገድ አለ ብዬ አስባለሁ። ከም ዶክተር አዝመራው ታየልኝ አማረ በአድላይድ ዩኒቨርሲቲ ጄኔቲክ ኤፒዲሚዮሎጂ ተመራማሪ ስለ ቃለ ምልልሱ እናመሰግናለን። የምርምር ስራ ውጤቶ ስኬታማ እንዲሆን ምኞታችን ነው። አመሰግናለሁ አቶ ካሳሁን፣ እግዚአብሔር ስጥልኝ።